የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ በዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንሆ። በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ከሰሞኑ የተገደሉ የመንግሥት ሹማምንትን የሚዘክር ሥነ ሥርዓት አከናውነዋል። ሳላቆ ሰይጣን አለማመደን፣ ስድብን አለማመደን፣ መናናቅን አለማመደን። ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው። የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስ የሆኑትን አቡነ ፋኑኤልን የሰማናቸው። ዝርዝር ጉዳዩን ቆየት ብለን እናስደምጣችኋለን። የአማራ ብሔራዊ ንቅናቄ አብን አባላቶች እየታሰሩ ነው ሲል ከሷል። ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና በርካታ የአብን አባላት እየታሰሩ ነው። አቶ በለጠ ካሳ ናቸው። ለዝርዝር ጉዳዩ ተመልሰ እናገኛቸዋል። እኚህና ሌሎች ዘገባዎች ይደመጣሉ። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ጋቢና ከሰሞኑ በባህር ዳርና በአዲስ አበባ የተገደሉትን የመንግሥት ሹማምንትና ወታደራዊ አመራሮችን የሚዘክር ሥነ ሥርዓት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተደርጓል። በዚህ ስነ ሥርዓት ላይ የሃይማኖት አባቶች የመንግሥት ሹማምንትና ተሳታፊዎች ከእርስ በእርስ መጠፋፋት ይልቅ ለሰላምና ለፍቅር ሕዝቡ እንዲተጋ ተማጽነዋል። ትናንት አመሻሽ በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በር የዘለቀ ሰው የመጀመሪያ እይታውን የሚሰርቁት በሻማ ታጅበው በጠረጴዛ ላይ የተደረደሩት የአምስት ሹማምንት ፎቶግራፎች ናቸው። የጀኔራል ሰዓረ መኮንን፣ የሜጀር ጀኔራል ገዛ ያበራ፣ የዶክተር አምባቸው መኮንን፣ የአቶ ምግባሩ ከበደና የአቶ እዘዝዋሴ ፎቶዎች ናቸው። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ከሰሞኑ በአዲስ አበባና በባህር ዳር የተገደሉትን የኒህን ሹማምንት አሟሟት መራር ሲሉ ይገልጹታል። ጀግኖቻችንን ጥቃቱ የተፈጸመባቸው ፈጽሞ ሊገመት በማይችል ሁኔታ በሚያምኗቸውና ባቀረቧቸው ሰዎች መሆኑ መስዋዕትነታቸውን መራር ያደርገዋል። ጥቃቱ የመላ ኢትዮጵያውያንን ልብ የሰበረና መንፈስን ያናወጠ ከመሆኑን ባሻገር ሁላችንም ብሔር፣ ሃይማኖት፣ ጾታና የማህበራዊና ኢኮኖሚያዊ ልዩነት ሳይገድበን በአንድ ልብና መንፈስ ያወገዝነው ነው። ፊታቸው በሀዘን የደመነ ጥቁር የለበሱ እንግዶች ከፎቶግራፎቹ ፊት ለፊት ባለ የሀዘን መግለጫ መዝገብ ላይ ሀሳባቸውን በየተራ ያሰፍራሉ። ማዘናቸውን፣ መከፋታቸውን ለመዝገቡ የሚደብቁት አይመስልም። መሸትሸት ሲል ሀዘንተኛው ቦታውን ሲይዝ መነጋገሪያውን የጨበጡ የሃይማኖት አባቶች ግን ታዳሚው ከሐዘንና መከፋት ባሻገር ስለ ሀገሩ መጻይ ድል በእጅጉ ማሰላሰል እንደሚገባው በአጽንኦት መክረዋል። የዲሲና አካባቢዋ ሀገረ ሰብከት ሊቃነ ጳጳስ አቡነ ፋኑኤልና ከፈረስት ሂጅራ ፋውንዴሽን የመጡትን ሼክ ካሌድ ዑመርን በጥቂቱ ምስማ ሳናቆ። ሰይጣን አለማመደን፣ ስድብን አለማመደን፣ መናናቅን አለማመደን። ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው። ክብራችንን ተውን፣ ኢትዮጵያ እውነታችንን ተውን። የምናቀነቅነው ጎጥ ሆነ ጎሳ ሆነ ብሔር ሆነ ድካማችን ሁሉ ወደ ሌላ ሆነ ተረሳ። ወደ ወጣንበት ቤት መመለስ ያስፈልጋል። ከእውነት በራቅን ቁጥርና በጎሰኝነት ወይም በወገንተኝነት ወይም በቡድንተኝነት ስር የተደበቅን ጊዜ ደግሞ ጊዜያዊ የሆነ ድልም ደስታም ልናገኝ እንችላለን። ዘላቂ አይሆንም፣ አይተነዋል። ስለዚህ ሩቅን እናስብ። ትልቁ እይታ ሰው መሆን ነው። ይሄ ሀገር ለዛ ትልቅ ምሳሌ ነው። በዚህ ሀገር ውስጥ የሌለ የዘር አይነት የለም። የሌለ የዜግነት ሰዎች የሉም። ከሁሉም ዓለም ተሰባስበዋል። ግን ሰው በሚለው ተሰባስበው አንዱ ከሌላው ጋር ጎንዮሽ ምንም ነገር ንትርክ ሳይኖር በዓለም ላይ አሉ ከሚባሉ የመጀመሪያ ተርታ የምትባሉ ሀገራቶች ውስጥ አንዱ አሜሪካ ነች። እርምን ከመውጫ ስነ ስርዓት በተጨማሪነት ኢትዮጵያንና ትውልድ ኢትዮጵያን አሳዛኙ ክስተት የገለጸላቸውን እውነታ ባጋሩበት በዚህ መድረክ ላይ በውጭ አገራት የሚኖሩ ኢትዮጵያን ጠብና ግጭትን ከሚያባዙ ግብሮች ይልቅ በሚኖሩበት ሀገር ያሉ መልካም ጉዳዮችን ለሀገራቸው ሰዎች እንዲያካፍሉ ተማጽኖ ቀርቧል። ወይዘሮ ብርሃኔ ገለቶ ዘጠን ዘጠን ውስጣዊ ድርጅት ዘጠን ዘጠን መንገር ገብተን እየተገዳደልን ነው፣ ግን አንሸናለፍም ከዚህም በፊት ዝም ብያለሁ። አንሸናነፍም የምንሸነፈው የወቅት ዘቀናን አንሸናፍም መፍ- የምናሸንፈው ግን አንድ ሆነን ለድሃ ህዝባችን ዳቦ ሳይኖረው የሚበላ ሳይኖረው ለሚስተዋው ለዛ ህዝባችን ስንቆምለት ነው። ጥይት ከዚህ ብር አዋተን ዲያስፖራ ጥይት የሚገዛበትን የምንልከውን እስኪ ትምህርት ቤት እናሰራላቸው እስኪ አካባቢ ከናቁቁምላቸው መገዳደሉ ሳይሆን በሀሳብ ተሸናንፈን የነገዩት ዛሬ አሜሪካ በነጻነት የምንኖርበትን ኢትዮጵያ መቶ በመቶ እንኳን ማረግ ባንችል በእኔ እድሜ እስኪ ሀያ ፐርሰንቷን እስኪ ከተማርነው ወደዛ ንውሰድ። በቤተሰባቸው የደረሰን ተመሳሳይ እጣ ላብነት በመጥቀስ ሊታሰብባቸው ስለሚገቡ ጉዳዮች ያነሱ ወገኖችም በዚህ ምሽት ስሜታቸውን አጋርተዋል። ዮናስ አስራት ከ1966 አብዮት ማግስት አባቱን ኮሎኔል አስራት ደስታን በግፍ እንዳጣ ይናገራል። አባቴ በጠራራ ፀሐይ ተገድሎ ከረሰ ብሔሩ ከጀነራል ተፈሪ ባንቲ ጋር ያለፈ ሰው ነው። ሰው በአመለካከቱ መገደል የለበትም። በዚህ ዘመን አባቴ እጅግ በጣም ለሀገሩ ያበረከተ ብዙ ሊያበረከት የሚችል ሰው ነበር። እንደወጣ የት እንደተቀበረ ሳናት እስካሁን ድረስ አላውቅም። ለዶክተር አምባቸው ልጆች ልናገረው የምፈልገው መልእክት አንድ አይነት ገጽ ላይ በአሁኑ ሰዓት አባታቸውን አጥተዋል። እነዚህ ልጆች የተናገረችው ነገር የዶክተር አምባቸው ብቻ ሳይሆን የጄኔራል ሰዓረ ወታደራዊ መኮንን ናቸው። እጅግ የሚያሳዝን ደማችን፣ አረንጓዴ ቢጫ ቀይ ነው ብላለች። ዲኤንኤያችን ቢመረመር ብላለች። አባቷን ስትናገር ተመሳሳይ ነገር ነው የሚሰማኝ ስለ አባቴና ኢትዮጵያ ሕዝብ በጣም መደማመጥና በጣም ተረጋግተን መታየት አይን ላይን ያለበት ዘመን ላይ ያለን ይመስለኛል። በመቶዎች የሚቆጠሩ ኢትዮጵያን የተገኙበት መሰናዶ የጋራ ጸሎት፣ የሻማ ማብራት ስነስርዓት እንዲሁም መንፈሳዊ ዘማሪዎች ተስተናግደውበት ከመጠናቀቁ በፊት የሥነ ልቦና አማካሪዎች፣ የማኅበረሰብ ተወካዮችና የግለ ስሜታችንን እናጋር ያሉ ወገኖች ለታዳሚዎች ያላቸውን አካፍለዋል። የሁሉም ንግግር መቋጠሪያ ኢትዮጵያና ኢትዮጵያን አሳዛኙን ክስተት የተጨማሪ ግጭት መፍጠሪያ ሳይሆን የመቀራረቢያ ዕድል እንዲያደርጉት ማስታወስ ይመስላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የአማራ ብሔራዊ ንቅናቄ አብን አባላቶች ላይ እስር እየተፈጸመ ነው ሲል ከሷል። አስቴር ምስጋናው ዝርዝሩን ትነግረናለች። የአማራ ዲሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በተለያዩ አካባቢዎች ከ280 በላይ የንቅናቄው አባላትና የአማራ ብሔር ተወላጆች እየታሰሩ ነው ይላሉ። ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና ና በርካታ የአብን አባላት እየታሰሩ ነው። ጅማ ስምንት አባላት ታስረዋል። ናዝሬት ስምንት አስር 26 ወለጋ አንገር ጉትን ይባል 53 ትምህርት ቤት ውስጥ ጭምር ነው ያሰሯቸው። አዲስ አበባ 13 ለገጣፎ 56 ፉሪ 30 አዲስ አበባ ዙሪያ ፍቼ 11 ከታ አዲስአበባ ዙሪያ 13 ሰበታ አዲስ አበባ ዙሪያ 13 እንዲሁም በሐረር አካባቢ በተለይ እዚህ አካባቢ አብን መዋቅር ያልዘረጋበት አካባቢ ነው፣ ግን እዛው ተወልዶ ያደጉ ነጋዴ አማራ በመሆናቸው ብቻ የታሰሩ 55 ጨለንቆ፣ ቆቦ፣ ገደር፣ ቁልቢ በድምሩ አሁን አድራሻቸው እየታወቀና ከቤተሰቦቻቸው እና ከፖሊስ ጣቢያ በተገኘው መረጃ መሰረት ሁለት መቶ ሰማኒያ ስድስት ሰው ታስሯል። ይሄ የአፈሳ አሰራ በኦሮሞ ክልል ውስጥ ነው እየተካሄደ ያለው። ከሁለት ወራት በፊት በተለያዩ ዞኖች የአብንን ስም የማጥፋት ዘመቻ በኦዴፓ በኩል ተጀምሮ እንደነበረ የጠቆሙት አቶ በለጠ ከሶስት ሳምንታት በፊት ደግሞ የአብን አባላትን ብቻ እያሳደዱ ማሰር ተጀምሯል ይላሉ። በአጠቃላይ የአብንን እንቅስቃሴ ዛ አካባቢ ለመግታት የሚደረግ ሙከራ ነው። አርሶ አደሮች ናቸው የታሰሩት። እዛው ተወልደው ያደጉ ሰዎች ናቸው የታሰሩት። ነጋዴዎች፣ ገበሬዎች አማራ በመሆናቸው ብቻ አጠቃላይ የመዋቅር ብልጫ እንወስዳለን፣ የአማራን እንቅስቃሴ እንገታለን የሚል ይመስላል። በመጨረሻም አቶ በለጠ ከሰሞኑ በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ጥቃት ለአማራ ሕዝብ ታሪክ የማይመጥን አማራን የሚያከስር በመሆኑ ወጣቱ ከስሜታዊነት በመውጣት አማራዊ አንድነትን የሚያጠናክር ስራ መስራት አለበት ብለዋል። በባህር ዳር ከተማ የተፈጸመው የእርስ በርስ ግድያ እጅግ አሳፋሪ ነው። የአማራን ሕዝብ የሚመጥን አይደለም። ውጫዊ ህልውና አደጋ ያለበትን ሕዝብ የሚመጥን ስራ አይደለም። ይህንን ያደረጉት ሰዎችም አማራን በዘላቂነት ለመጥቀም ነው ብለን አናስብም። ይሄ በጣም አሳፋሪ ነው። አሁንም ከዚህ ትምህርት በመውሰድ ሌላው አማራዊ አንድነቱን በመጠበቅ አማራዊ ህብረቱን በማጠናከር የሚገባውን መብትና ጥቅም በህግና በስርዓት መጠየቅ አለበት እንጂ ባልባል ተወሬ የተወሰነ ሰው ደጋፊ፣ የተወሰነ ሰው ተቃዋሚ እዚህ መንደር እዚህ አውራጃ የሚለው ነገር በፍጹም ያለንበትን ክፍለ ዘመን የማይመጥን ስለሆነ ይህ ወደ አዙሪት ፖለቲካ የሚያስገባ ስለሆነ በዘላቂነትም አማራን የሚያከስር ስለሆነ ለአማራ የሚያስብና ለአማራ የሚቆረቆር በሙሉ ከእንደዚህ አይነት ነገር መቆጠብ አለበት። አንድ የሆነውን የሚያስተሳስረውን አማራዊነት ወደፊት አምጥቶ በኢትዮጵያ ውስጥ ለሀገር መረጋጋትም አማራም እንደ ህዝብ አሁን የተለዩ መብትና ጥቅሞቹን እንዲያስከብር ማድረግ ነው ያለበት እንጂ አሁን በስሜታዊነት የሚደረግ ነገር የለውም። ስሜታዊነቱም ለአማራ የሚጠቅመው አይደለም። አማራን የሚጠቅመው ተረጋግቶ በማሰብ ነገን የተሻለ የሚያደርግበትን መንገድ መፈለግ ነው የተሻለ የሚሆነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። ከአሜሪካ ድምጽ ራዲዮ ጋር ነው ያላችሁት። በመደመጥ ላይ ያለው ደግሞ ጋቢና ቪኦኤ ነው። የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አረጋዊ በርሀ መቀሌ ላይ በተከናወነው የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛ ያበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ትዴት በአዲስ አበባ በሰጠው መግለጫ ላይ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። ባለፈው ቅዳሜ ምሽት ሰኔ 15 ቀን 2011 ዓ ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የተገደሉት የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል ሰአረ መኮንንና ጡረታ ላይ የነበሩት ሜጀር ጄኔራል ገዛ ያበራ የቀብር ስነ ስርዓት በመቀሌ ከተማ መከናወኑ ይታወሳል። በዚህ የቀብር ስነ ስርዓት ላይ ለመካፈል የተገኙት የትግራይ ዴሞክራሲያዊ ትብብር ወይም ትዴት ሊቀመንበር አረጋዊ በርሀ ዛሬ በአዲስ አበባ በሚገኘው የፓርቲው ቢሮ ከአረና ትግራይ ለሉዓላዊነትና ዴሞክራሲ ፓርቲ ጋር በጋራ በሰጡት መግለጫ የድብደባ ሙከራ ተደርጎብናል ብለዋል። በቀብር ስነ ስርዓቱ ላይ የፖለቲካ ዘመቻና ለምርጫ የሚደረግ ዘመቻ አካሄድ የሚመስል አስነዋሪ ድርጊት ታዝበናል ያሉት የትዴት ሊቀመንበር ተፈጥሯል ያሉትንም ክስተት አብራርተዋል። ግን በእግራችን ወርደን እስክን በራፉ እስክንደርስ ድረስ ምንም አላጋጠመንም። በራፉ ላይ ግን ጩኸቱ በእኛ ላይ ደግሞ ወደ እኛ ዞረ። እኛን ሲያዩ ወደ እኛ ዞሩ። የተወሰኑ ቡድኖች ጀመሩት። ከዛ በኋላ ተጨማሪ ወጣቶች ናቸው ጆይን አደረጓቸው። ፖሊሶች ወዲያው መጡ ከበቡን። ከከበቡን በኋላ ድንጋይ መወርወር ጀመሩ። ድንጋዩ የሚያርፈው ፖሊሶቹ ላይ ነበር። እኛ ጋ ምንም አልደረሰም ጉዳት። ፖሊሶቹ ከበው ተከላክለውልና እዚህ ላይ የመቀሌ ፖሊሶች ላመሰግን ወዳለሁ በግብፅ ምክንያቱም እነሱ እየተሰበሩ እኛ ምንም አልሆንም። እኔ እንኳን የምመሰክረው አራት ጉዳት የተጎዱ ፖሊሶች አይቻሉም። ራሳቸው አንዱ ራሱ የተፈነከተ ሌሎቹ ከወገባቸው በታች በድንጋይ የተሰበሩ የሚያነክሱም አይቻለሁ። ስለዚህ በእኔ በኩል አራት ጉዳተኞች አይቻለሁ። ይሄ ከሆነ በኋላ ፖሊሶቹ ተጠናክረው በብዛት መጥተው እኛ ከለል አድርገው መኪና ወዳለበት ቦታ ወሰዱን። በኋላ ማለት ነው ከመኪናው እንደደረስ ተከታትለው መጡ። ወጣቶቹ የሆኑ የተወሰኑ ወጣቶች መኪና ላይም ድንጋይ መጣል ጀመሩ። ፖሊሶቹ በተጠቀና አከረ ሁኔታ ከመኪናው ጋር በመኪናው ከአካባቢው አወጡን። አውጥተው ወደ የመቀሌ ፖሊስ ጣቢያ መሀል የሚገኘው አክሱም ሆቴል አጠገብ ነው። እንዳየሁት እዛ ወሰዱን። ከዚያ በኋላ የበረራ ሰዓት አስተካክለው ወደ አውሮፕላን ማረፊያ በፖሊስ እየተወሰዱ እንደነበር እንደሚያውቁ የተናገሩት የትዴት ሊቀመንበር አረጋዊ በርሀ ወደ አውሮፕላን ማረፊያ ሲወስዷቸው በነበረው ፖሊስ ስልካቸውን ተነጥቀው መቀሌ አቅራቢያ ኩሃ ውስጥ ወዳለ እስር ቤት እንደተወሰዱ ተናግረዋል። ኩሃ ደርሰን በቀጥታ ወደ ፖሊስ ጣቢያ ወሰዱን። ፖሊሲያ አንድ ከፍታ ቦታ ነው። እዛ አንድ ክፍል ውስጥ ይህን ከዚህ ግማሽ የሚሆን ክፍል ውስጥ ከተቱኝ፣ ቆለፉብኝ። በስተኋላ ሌላው ተጨማሪ እቃዎች ቁልፍ ምናምን ወሰዱ፣ ሰዓት ምናምን ወሰዱ። ምን እየሰራቸው ነው ብዬ ጥያቄ ባቀር የሚያውቁት ነገር የለም። እነሱ የታዘዙትን ነገር ነበር ሲሰሩ የነበሩ ማለት ነው። እኛ የምናውቀው ነገር የለም ምናምን አሉ። ከዛ በኋላ ቤቱ ማን ነው ክፍሉ ውስጥ አንዲት ወንበርና አንዲት ፍራሽ አመጡልኝ። ሌላ እቃ የለም። እሺ ያልኩኝ ምግብ እናምጣሉ። አልፈልግም አልኳቸው፣ እንዳታመጡ አልፈልግም አልኳቸው። አደር ጠዋት መጥተው አንኳኩተው አሁን መሄድ ትችላል አሉ። ወደ አራት ሰዓት ገደማ ማለት ነው። አዛዡ ጥሩ ሰው ነው። ምንም እንደምናውቀው አንዳንድ ግፍ መገፍተር ምናምን አልነበረበትም። ጥሩ አያያዝ ነው ያደረገልኝ። በሌላ የትግራይ ዴሞክራሲያዊ ፓርቲ አመራር ላይ ደግሞ የግድያ ሙከራ ተደርጓል ብለዋል። የፓርቲው ሊቀመንበር አረጋዊ በርሀ ግን እንዲያውም የአመራር አባል ነው አቶ አማኑኤል የሚባል እሱን ፖሊሶች ተከታትለው ይዘው ወደ ጫካ ወስደው በሽጉጥ አስፈራርተው ጥለው፣ አራት ሆነው አንድ ፖሊስ ዩኒፎርም የለበሰ ሶስት ሲቪል የለበሱ ወደ መሬት ጥለው አፍነው ይዘው መርዝ አጠጡት። ግን የተወራጨ ሁሉም ብልቃጡ ወደ ሆዱ ሁሉም ሊገባ አልቻለም። የገባው ግን ደም አስተፋው። ሙተዋል ብለውን ጥለውት ሂደው ይህን ያዩ ሰዎች ተከታትለው ወደ ሆስፒታል ወሰዱት። አሁን ህክምና እያገኘ ነው ያለው። ህይወቱ አላለፈም፣ በህይወት አለ። እንደሚሻለውም ሐኪሞቹ ተናግረዋል። በጋዜጣዊ መግለጫው ላይ የተገኙት የአረና ትግራይ ለሉዓላዊነትና ዴሞክራሲ ማዕከላዊ ኮሚቴ አባል አቶ መሐመድ ጃሃር የፓርቲያቸው ሊቀመንበር አብርሃ ደስታና የትዴት ሊቀመንበር አረጋዊ በረህ ላይ ጉዳት ለማድረስ ታስቦ ነበር ብለዋል። በሁለቱ ፓርቲዎች አባላት ላይ ከዚህ በፊት የመግደል ሙከራ እንደተደረገና የተገደሉ አባላት እንዳሉም አቶ ማህመድ ተናግረዋል። ሁለቱ ፓርቲዎች ዛሬ በጋራ በሰጡት ጋዜጣዊ መግለጫ እነዚህ ተደጋጋሚ ድርጊቶች የተከበረውን የትግራይ ህዝብ መብት የሚረግጡ ስሙንም የሚያጎድፉ ተግባሮች ናቸው ብለዋል። በእነዚህ ጉዳዮች ላይ የፖሊስን ምላሽ ለማግኘት የአሜሪካ ድምፅ ሬዲዮ ወደ ትግራይ ክልል ፖሊስ ኮሚሽን ቢደውልም ስልካቸው አይነሳም። ምላሻቸውን እንዳገኘን የምናቀርብ ይሆናል። ዛሬ በጋራ ጋዜጣዊ መግለጫ የሰጡት የትግራይ ዴሞክራሲያዊ ትብብርና አረና ትግራይ ለሉዓላዊነትና ዴሞክራሲ በመጪው ሐምሌ ወር እንደሚዋሃዱም ገልጸዋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። አድማጮቻችን ወደ ዘገባዎቻችን እንመልሳለን። ከዚያ በፊት ግን የሙዚቃ አፍታ እንውሰድ። i kahān be hi darsal አድማጮች የጀመርነውን ሙዚቃ ቆየት ብለን እንመለስበታለን። አሁን ግን ወደ መጨረሻው ዘገባ እናምራ። በደምቢዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲያወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካ አደረጃጀት ኃላፊ በጫካ ታጥቆ የሚንቀሳቀሱ በርቀ ሰላም መንገድ እንዲገቡ ጥሪ አቅርበዋል። ናኮር መልካ ከነቀምቴ ቀጣዩን አድርሶና ትናንት በደንቢዶሎ የተጠራው ሰልፍ ላይ የተካፈሉት የከተማውና ሰየ ወረዳ መንግስት ሰራተኞች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ነጋዴዎችና እና ሌሎችም መሆናቸውን ነው። ከሰልፉ ተሳታፊዎች መካከል ወይዘሮ ኖሻ አየለ የተናገሩት ሰልፉ ላይ ስለተላለፉት መልእክቶችም ተከታዩን ብለዋል። ሁሉም ሕብረተሰብ በሰላም ገብቶ በሰላም ሰርቶ በሰላም ኦሮን እና ሀገሩን እንዲ በሀገር ውስጥ እንድኖር በስም ኦሮሞ ጫካ ውስጥ የምትቀመጡ እስካሁንም ለኦሮሞ ብላችሁ በረሀብ በምን ስንት መሸብ ችግር ያያችው፣ ኑና አንድ ሁነን የሀገሪቷን ጥያቄ ለሀገሪቷ ልማት በአንድነት ድርሻችንን እንወጣ። አንድነን ማንም ለማንም እንዳይጠቃ እኛ አንድ ሁነን ባገዳዎች በኩል ያላችሁን ሀሳብ እና ያላችሁን ጥያቄ አቅርቡ። እኛም ተወያይተን ተቀምጠን ችግሩን እንፈታለን። በእኛ በኩል ያለው ጥሪ ከሁሉም በላይ እናንተ ገብታችሁ ጉልበት ሆነን አንድ ሆነን ላገሪቷ ለሀገሪቷ እድገት እንስራ ብለዋል። ሌላው የሰልፉ ተሳታፊ መመሪያ ስንሰይድ ሰላም በዞኑ እንዲወርድ መንግስትና በኦሮሞ ሕዝብ ስም በጫካ የሚንቀሳቀሱ ማድረግ አለባቸው የሚሉትን አብራርተዋል። Birinci, <Sessizlik> ባለፈው አንድ ዓመት ውስጥ በሁለቱ መካከል በተካሄደ የተኩስ ልውውጥ ደረሰ ያሉትን ችግር ገልጸው ደም መፋሰሱ ቀርቶ በእርቅና ድርድር ለህዝቡ ሰላም መስራት እንዳለባቸው ጥሪ አቅርበዋል። በዛ አካባቢ አሁን የመንግስት ወታደር እዛ ላይ ሄዶ ሰፈራ እነሱ ጫካ ወስላቸው፣ እዚ አካባቢ ያሉ ሰዎች አሁን ምንም መስራት አልቻሉም። ገበሬ ማረስ አልቻለም። አካባቢ የለቀቀ ወደ ደሚችሎ ከተማ እየመጣ ነው አሁን ሜዳ አካባቢ ብዙ ሰዎች እየገቡ ነው። ወደ ደንቢቤ ቡና አካባቢ ነው። በቡናም በእህልም ማረሱ ላይ ከፍተኛ ችግር ስለሆነ የተጎዳ ህዝቡ ነው። ሰው ከአቅሙ በላይ ሆናለ ኑሮ ራሱ። ይሄ ችግር ሁሉ ሊሰር የሚችለው ሰላም ሲወርድ ነው። ሁለቱ ማካ በዚ ላይ ሎ ችግር በማየት ለህዝብ ብሎ ለመተዋሃድ አመስ ደግሞ የሚበላ ነገርም አይኖርም ከፍተኛ ይገኛል በሰላማዊ መንገድ ካልተፈታ ማለት ነው። የዞኑ ገጠር ፖለቲካና አደረጃጀት ኃላፊ አቶ ገመቹ በቀለ ሰልፉ በህብረተሰቡ ጥያቄ መሰረት መካሄዱን ገልጸው ተሳታፊዎቹ ያስተላለፉት መልእክት ላይ ተከታዩም ብለዋል። ሰቆቃ

አይ ሰልፍ ወጥቶ ማለት የሚገባው ነገር ብለዋል። ከዚህ በኋላ ለሰላም ለኦሮሞ ህዝብ ብሎ ጫካ የገባ ካለ በሰላማዊ መንገድ መጥቶ በሰላማዊ መንገድ በይርቅ በሽማግሌዎች፣ በእምነት አባቶች በኩል ማለት እንዳለበት ነገር አቅርቧል። የዞኑ አስተዳዳሪም ይህንን አበስሮላቸዋል። አሁንም በላይነትን ማስከበር በተመለከተ የተነሳ ጥያቄንም ማስመልክቶ ፖሊስ ጣቢያና ፍርድ ቤት የመሳሰሉ ተቋማት ቶሎ ወደ ስራ እንዲገቡ ይሆናል ብለዋል። መንግስት አሁንም ለእርቅና ድርድር ዝግጁ ነኝ ማለቱን ተከትሎ የሸማቂዎቹን አስተያየት ለመጠየቅ ለምዕራብ ዞን ቃል አቀባይ በተደጋጋሚ ያደረግኩት የስልክ ጥሪ መልስ አላገኘም። ከአሁን ቀደም የምዕራብ ዞን ሸማቂዎች መሪ ኩምሳዲ ሪባ በአፍሪካ መሰል ችግሮችን በመፍታት ልምድ ያለው ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመነጋገር ፈቃደኛ መሆናቸውን ገልጸው እንደነበር ይታወሳል። በሌላ በኩል በላሉ ሀሳቢ ሸማቂዎቹን ለመቃወም መንግስት የጠራው ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናገሩ። የዛሬ ጠዋቱን ሰልፍ የጠራው መንግስት ነው። የኦሮሞ ነጻነት ተዋጊዎችን ሽፍቶች ብሎ ህዝቡ እንዲቃወም ነው የተፈለገው። የከተማው ነዋሪ ሰልፉ ላይ መሳተፍ ስላልፈለገ አልተገኘም። ከዚህ ጋር ተያይዞ አባገዳ ታምሮ የሚባሉ ሰው ተይዘዋል። ምቹ የሚባል በህብረት ስራ ማህበር ውስጥ የሚሰራ አቶ ክፍሉ መርዳሳ የሚባሉ ግለሰብም እንዲሁ ታስረዋል። ቴፌሉ ማርዳሳ የወረዳው አስተዳዳሪ አቶ አማረ ተገኝ እሱን ለማጣራት ስልክ ደውዬ በአካል ካልሆነ በስልክ መልስ ለመስጠት እንደሚቸገሩ ተናግረዋል። ስማቸው እንዳይጠቀስ የጠየቁ የወረዳው ጽሕፈት ቤት ሰራተኛ እንዳሉት ከሆነ ለዛሬ ጠዋት ተጠርቶ የነበረው ሰልፍ መቅረቱንና ጥቂት ሰዎች መታሰራቸውንም ጠቅሰው ለምን እንደታሰሩ ግን አላውቅም ብለዋል። ለቪኦኤ ናኮር መልካ ነቀምናሚስጠ አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ያስተናገድኳችሁ ሀብታሙ ስዩም ነኝ። የዛሬ የድምፅ መሐንዲሳችን ደግሞ ሞክቢል ያቤሮ ነው። አስተያየት ቢኖራችሁ በቪኦኤ አምሃሪክ የፌስቡክ ገጻችን እንዲሁም ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም ደግሞ ትዊተር ላይ ልታገኙ ትችላላችሁ። የሰላም ምሽት ይሁንላችሁ። ደናደሩ Radio Sagalía México.